በሶማሊያና ኬንያ መካከል ከ700 ኪሎ ሜትር በላይ በሚሆነው የድንበር አካባቢ እስካሁን የተጠናቀቀው ስምንት ኪሎ ሜትሩን ብቻ የሚሸፍነው አጥር ነው። በስተ ሰሜን ራቅ ባለው ማንዴራ ከተማ አካባቢ የከተማይቱ ነዋሪዎች ግን ፕሮጀክቱ ጠቃሚ ነው የሚል አመለካከት የላቸውም። ጀማል በከተማዋ የምግብ ሸቀጣ ሸቀጥ ሻጭ ነው። የፕላስቲክ ሳህኖች ቅርጫቶችና ሌሎች ሸቀጦች በሞሉበት ሱቁ ውስጥ ምንም መተናፈሻ የለም። ሁሉንም ነገሮች በሚባል ደረጃ የምናገኘው ከዚያ ነው። ዘጠና በመቶ የሚሆነውን የምናገኘው ከሶማሊያ ነው። በሶማሊያ ነው የምንደገፈው። ማንዴራ ሶማሌ ድንበር ላይ የምትገኝ ከተማ ናት። መሀል ገበያዋ ላይ ሆኖ የሚወረወረው ድንጋይ የሚያርፈው እዚያ ነው። አሁን ድንበሩ ክፍት ነው። አህዮች አሉን። ከሱማሊያ የምንፈልገውን የምንጭነው በእነሱ ነው። ሌላው ቀርቶ ምግብ እንኳን ከዚያ በኩል ነው የሚመጣው። ከኬንያ የመጣ ምንም ነገር የለንም። እንደ ኬንያ መንግስት ፍላጎት ከሆነ ከቀረጥ ነፃ የሆኑ ና ዋጋቸው የረከሱ እቃዎች ንግድ በቅርቡ ማክተሙ አይቀርም። ከሶማሊያ ጋር የሚያገናኘውን ድንበር በአጠቃላይ መዝጋት ይፈልጋል። የአሸባብና አሸባሪዎች ለማገድ ያቀደው የአጥር ፕሮጀክት አንድ ነጥብ አራት ቢሊዮን ዶላር ይገመታል። ድንበራችን ክፍት ነው። በተለይም በዚህ ጊዜ የሽብር ችግሮች አሉ። ይህ ደግሞ በዓለም ደረጃም ሆነ በእኛ አካባቢ የሚቋጭ ጉዳይ አይመስልም። ሌላው ቀርቶ መተኛት አንችልም። ይህን አጥር መገንባቱ የጸጥታውን ይዞታ ያሻሽላል። ሆኖም መሐመድ አብዲሳኒ ከዚህ አስተያየቱ ጋር ማንዴራ ውስጥ ብቻውን የቆመ ይመስላል። ለማንዴራዋ አዛውንት ሁሴን ይህ አጥር በሁለቱ ወገን በሚኖሩ ሕዝቦች መካከል አለመተማመን የሚያመጣ ነው። ከድንበር ወዲያም ሆነ ወዲህ የሚኖሩት ወገኖች ጎሳቸው ሶማሌ ነው። ያገባሁት ከወዲያኛው አካባቢ ነው። ቤተሰቦችና ዘመዶቼ እዚያ ናቸው። እንዴት አጥር እዚህ እንዲገነባ ፈቅዳለው? አማቼ ቢሞቱ ለመሻገር አልችልም። ድንበሩን ተሻግረው መሄድ የሚችሉት ወደ ትምህርት ቤት የሚጓዙ ልጆች ናቸው። በብቸኛው የመቆጣጠሪያ ኬላ ፓስፖርት እያሳዩ ከቦታ ቦታ የሚዘዋወሩት አርብቶ አደሮች ለከብቶቻቸው ግጦች ለማግኘት ርቀው መጓዝ አለባቸው። እናም ከፍተኛ ቁጥጥር በሚደረግበት የድንበር አካባቢ ተከማችተዋል። ይህ ደግሞ አሳፋሪ ነው ይላሉ፣ ሌላኛው አዛውንት ሐሰን። አጥር ሲገነቡ ከፍተኛ ፍርሃት በእኛ ላይ ስለሚያመጡ በቃ እኛ ተሸናፊዎች ሆነናል። አጥር በማጠር አላማቸው ግቡን መታ ማለት ነው። እኔስ ተንኮታክቶ እንደሚጠፋ ተስፋ አደርጋለሁ። ይህ አጥር የሚሆን አይመስለኝም። የተጠናቀቀው ስምንት ኪሎ ሜትር የሚሸፍነው የድንበር አጥር በሁለት ረድፍ ቋሚዎች ተደርድረው በመካከሉ የሽቦ አጥር ተዘርግቶበታል። ከሱ ቀጥሎ ደግሞ ጥልቀቱ ሶስት ሜትር የሆነ ጉድጓድ አለ፣ ተሽከርካሪዎችን ለማስቆም። ይህ ለረጅም ጊዜ የአሸባሪ ጥቃት የደረሰባትን የማንዴራን ግዛት ለመከላከል የተደረገ ነው። ስምንት ኪሎ ሜትር አጥሩን ከሰራን በኋላ የማንዴራ ነዋሪዎች በከተማዋ ጥቃት የለም ብለውናል፣ ይላሉ የአካባቢው የጸጥታ ጉዳይ ተጠሪ መሐመድ ሳል በኩራት ግን ደግሞ አጥሩ በሽቦ መቁረጫ ሊቆረጥ የሚችልና በዚያው ላይ በቋሚነት የሚጠበቅ አይደለም። ከሶስት ዓመት በፊት የኬንያ መንግስት ድንበሩን ያልተጠበቁ ጠላቶች እያለፉ የሚያደርሱትን ጥቃት ለመከላከል በግንብ ለማጠር ነበር የወሰነው። አሁን ግንቡ ወደ አጥር ተለውጧል። እሱም የሁሉንም የድንበር አካባቢ ነዋሪዎች ይሁንታ ያገኘ አይመስልም።